ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ማዕከላዊ ተዘጋ። ከዚህ ቀደም የታሰሩ በዚህ ላይ አስተያየት አላቸው። ማዕከላዊ ግድግዳና ሰው አይደለም፣ ሰው የሚያሰቃየው ሰዎቹ ናቸው። የሰዎቹ አይምሮ ቢለወጥ ነው እንጂ ቤቱ ቢዘጋም ባይዘጋም መዘጋቱ ደስ ይላል። ግን ሰዎቹ አመለካከታቸው ቢቀየር ይሄ ሊቆም የሚገባው ሰዎች የሚተገብሩት ተግባራቸው ነው ሊቆም የሚገባው እንጂ ከቤቷ ዓለም ችግሩ ቤቱ በበግጥ ማዕከላዊ ሲባል በጣም ብዙ ነገሮች ብዙ ስሜቶች ይጭራለች። ቤቱ ሳይሆን መቀየር ያለበት ሰዎች ናቸው። እንትን ማለት ያለባቸው ስራቸውን፣ ይሄንን ነገር ይሄንን ድርጊት ይሄን አስጠቃቂ ተግባር ማቆም ያለባቸው ያንን ተግባር የሚፈጽሙ አካላት ነው ማቆም ያለበት። ወይዘሪት ጫልቱ ታከልና ወይዘሪት ንግሥት ይርጋን ነው የሰማችኋቸው። ሁለቱም በዚሁ በማዕከላዊ እስር ቤት የስቃይ ምግባር እንደተፈጸመባቸው የተናገሩ ናቸው። ዝርዝሩን በእለቱ አብይ ርዕስ እናቀርባለን። የመናገር ነጻነት በእጅጉ የተገደበ ነው። ሰው መናገር ቅሬታው መግለጽ አይችልም። ክልላችን እንደዚህ እንደ ዛሬው አይነት ጥሩ ሁኔታ ላይ ኖሮ አያውቅም። የአብዱላህ ክሶች መሠረት የላቸውም። የመናገር ሙሉ ነጻነት አለ፣ ሕግ ይከበራል፣ ዴሞክራሲ አለ። የቀደሙት አቶ አሊ መሐመድ አብዲ የሶማሌ ክልል ምክር ቤት አባል እርሳቸውን ተከትሎ የሰማችኋቸው ደግሞ አቶ አብዱረዛቅ ኤልሚ የክልሉ ፕሬዝዳንት አማካሪ ናቸው። ዝርዝር ዘገባውን በትንታኔ መጽሔት ክፍለ ጊዜ እናቀርባለን። ጤና ስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅርብሮችን ይዘን ከዛሬ ዓርብ መጋቢት 28 2010 ዓ ም ስርጭታችን ጋር አስተናጋጆቻችሁ አዳንች ፍስሀዬና አሉላ ከበደንን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲስ ውራም ማክሊን ጋር አብረናችሁ እስከ ምሽቱ አራት ሰዓት እንዘልቃለን። በቅድሚያም የሰዓቱን ያለም ዜና አንድ የአፍሪቃ እዝ ያወጣው መግለጫ ትላንት በመካከለኛው ጁባ ክልል በምትገኘው ጅልብ ከተማ ላይ በተከፈተው ጥቃት ሶስት የአልሸባብ አማጽያን ተገድለው ከባድ መሳሪያ የደገነ ተሽከርካሪ ተደምስሷል ይላል። በጥቃቱ የተጎዱ ሲቪሎች እንደሌሉ የአፍሪካ ኮማንድ ገልጿል። የአካባቢው ነዋሪዎች በገለጹት መሰረት የተደመሰሰው ተሽከርካሪ ዙ የተባለ በሶቪየት ህብረት ዘመን የተሰራ ጸረ አይሮፕላን መሳሪያ ነበር የደገነው የአፍሪቃ ኮማንድ ወይም እዝ በአልሸባብ ላይ ስምንት ጥቃቶች ማካሄዱን ተናግረዋል። የዩናይትድ ስቴትስ ወታደራዊ እንቅስቃሴዎችን በቅርብ የሚከታተሉ ጠበብት ግን የአፍሪቃ እዝ ሶስት ተጨማሪ ጥቃቶች ማካሄዱን መዝግበዋል። የደቡብ ሱዳን ምክትል ፕሬዚዳንት ጄምስ ዋኒ ላጋ ቃል አቀባይ ህዝቡን በማሰቃየት ላይ ያለውን መንግስት ማገልገል መቀጠል አልችልም በማለት ስራ እንደለቀቁ ታወቀ። ዴቪድ ማየን ድንጊት በመጥፎ የመንግስት ፖሊሲዎች ሳቢያ ባለፈው ሳምንት ስራውን እንደተዉት ነው በአሜሪካ ድምጽ ለሚያገለግለው የደቡብ ሱዳን ፕሮግራም የተናገሩት። ሁለት አለቆችን የማገልገል የማገለግል መስዬ ብቀርብ ግብዝነት ይሆንብኛል ነው ያሉት። ህዝቡን የሚያሰቃየውን መንግስትና በመንግስት የሚሰቃየውን ህዝብ የማገልገል ወይም የሚያገለግል መስዬ ለመቅረብ አልችልም ሲሉ አስገንዝበዋል። የቀድሞው የደቡብ አፍሪካ ፕሬዝደንት ጃኮብ ዙማ በሙስና ክስ ዛሬ ፍርድ ቤት ቀርበዋል። የቀረቡት ለአጭር ጊዜ ቢሆንም ከስልጣን ከተሰናበቱ ሁለት ወራት ባልሞላ ጊዜ ለፍርድ መቅረባቸው ራሱ የጉልህነት ቦታ ያገኛል። እሳቸው ግን ጥፋተኛ መሆኔ እስከተረጋገጠበት ጊዜ ድረስ ከተመሰረተብኝ ክስ ንጹህ ነኝ ብለዋል። የፍርድ ሂደቱ እስከ መጪው ሰኔ ወር ድረስ እንዲተላለፍ ተወስኗል። የፕሬዚዳንት ትራምፕ አስተዳደር በ ሰላሳ ስምንት ሩሲያውያን ግለሰቦችና ኩባንያዎች ላይ መጠነ ሰፊ ይዘት ያላቸው ማዕቀቦችን እንደሚጥል ዛሬ አስታወቀ። እርምጃው የተወሰደው ሩሲያ በዓለም ደረጃ ለምታያካሄደው ጎጂ እንቅስቃሴ ምላሽ ነው ሲሉ ከፍተኛ የትራምፕ አስተዳደር ባለስልጣናት ጠቁመዋል። ማዕቀቡ በሰባት የሩሲያ ኦሊካርጎች ላይ ኦሊጋርኮች ላይ ይጣላል። ኦሌግ ደሪ ፓስካ የተባሉ የግዙፍ አሉሚኒየም ኩባንያ ባለቤትና የሩሲያው ፕሬዚዳንት ቭላዲሚር ፑቲን የቅርብ ወዳጅም ይገኙባቸዋል። አስራ ሁለት የእነሱ ኩባንያዎችንም ማዕቀብ ይጣልባቸዋል ተብሏል። አስራ ሰባት ከፍተኛ የሩሲያ ባለስልጣናት፣ የሩሲያ መንግስት የመሳሪያ ንግድ ኩባንያም ኢላማ ሆነዋል። የአሜሪካ ባለስልጣናት እንደሚሉት ማዕቀቡ ለአንዱ ኩነት የተሰጠ ምላሽ ሳይሆን የሩሲያ መንግስት በዓለም ደረጃ ለሚፈጽመው ጎጂ ተግባር ነው ተብሏል አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በዩናይትድ ስቴትስና በቻይና መካከል የሚካሄደው የንግድ ጦርነት ልፈፋ ተባብሷል። ፕሬዚደንት ዶናልድ ትራምፕ ዛሬ ተጨማሪ የ100 ቢሊዮን ዶላር ቀረጥ በቻይና እቃዎች ላይ ለመደንገግ ዝተዋል። ቻይና በበኩሏ ዩናይትድ ስቴትስን ባላት ኃይሉ ሁሉ እንደምትታገል በመግለጽ አስጠንቅቃለች። ቻይና በቦለቄና አነስተኛ አውሮፕላን የመሳሰሉትን የአሜሪካ እቃዎች ላይ የ50 ቢሊዮን ዶላር ቀረጥ ልትደነግግ እንደምትችል ካስታወቀች በኋላ የዩናይትድ ስቴትስ የንግድ ተወካዮች በቻይና እቃዎች ላይ ተጨማሪ ቀረጥ ለመጣል እንዲያስቡ መመሪያ መስጠታቸውን ትራምፕ ትላንት ተናግረዋል። የደቡብ ኮሪያ ፍርድ ቤት የቀድሞዋን ፕሬዝዳንት ፓርክ ጌንሄንን በሙስናና በስልጣን መባለግ ክስ የ24 ዓመታት እስራት በየነባቸው። የሶል ማዕከላዊ ወረዳ ፍርድ ቤት ፓርክን የከሰሰው ጉቦ በመቀበል ስልጣንን ያለ አግባብ በመጠቀምና በሌሎችም ጥፋቶች ነው። ፓርክ በእስራቱ ላይ የ16 ሚሊዮን ዶላር ቅጣትም ተበይኖባቸዋል። የቀድሞ የደቡብ ኮሪያ መሪ ግባኝ ለማለት የአንድ ሳምንት ጊዜ ተሰጥቷቸዋል። ፓርክ ጥፋተኛ አይደለሁም ሲሉ በተደጋጋሚ ተናግረዋል። የፖለቲካ በቀል ሰለባ ነኝ የሚላሉ። በመጨረሻም በእስራኤል የጋዛ ሰርጥ ወሰን ላይ ዛሬ በተነሳ ግጭት ቢያንስ አንድ ፍልስጤማዊ ተገድሎ፣ ሌሎች አርባ ሰዎች ቆስለዋል። ግጭቱ የተፈጠረው ከአንድ ሳምንት በፊት በዚያው አካባቢ ተካሂዶ በነበረ ህውከት የበረታበት የተቃውሞ እንቅስቃሴ 19 ፍልስጤማውያን በእስራኤል ወታደሮች መገደላቸውን ተከትሎ ነው። ሪፖርተራችን ሮበርት በርገር ከኢየሩሳሌም ዘግቧል። ሰለሞን አባተ ያቀርበዋል። በሺሆች የሚቆጠሩ ፍልስጤማውያን ወደ ጋዛ ወሰን አካባቢ መጉረፋቸው እና እዚያ ሲደርሱም የእስራኤል ወታደሮች ከኃይል ጋር እንደተቀበሏቸው ነው የተዘገበው። ሰልፈኞቹ የድንበሩን አጥር እንዳይጥሱ ለማቆም በሚል ወታደሮቹ አስለቃሽ ጋዝ፣ የጎማ ጥይቶችና የእውን የእርሳስ ጥይቶች ተኩስ ከፍተውባቸዋል። ተቃዋሚዎቹም አጥሩ አጠገብ ጎማ አቃጥለው አካባቢውን በድቅድቅ ጢስ አጥነውታል። ጎማዎቹን ያቃጠሉት የእስራኤል አልሞ ተኳሾችን እይታ ለመጋረድ አስበው መሆኑን ከሰልፈኞቹ አንዱ አልትራምሲ ሰይድ ነው ለቪኦኤ በአረብኛ የሚናገረው። ይሁን እንጂ እርሱ መሞት እንደማይፈራ ገልጿል። በሌላ በኩል ግን ያንን አጥር መጣስና ፍልስጤማውያን አቋርጠው እንዲጎርፉ መንገድ መክፈት በትዕግሥት የማይታይ ቀይ መስመር መጣስ ነው ሲል የእስራኤል መንግሥት አስጠንቅቋል። ሚምሸኸ ፕሮቮካ የእስራኤል የመከላከያ ሚኒስትር አቪግዶር ሊበርማን ናቸው። እነዚህ የተቃውሞ ሰልፎች ነገር ፍለጋ ናቸው ነው የሚሉት። ያችን አጥር የሚጠጋ ሕይወቱን ለማጣት የወሰነ ነው ብለዋል እስራኤል እንዲህ ዐይነቶቹ አንዳች ትጥቅ ባልያዙ ሰልፈኞች ላይ የምትወስዳቸው እርምጃዎች ከመጠን ያለፈ ኃይል ነው ሲሉ የተባበሩት መንግሥታት ድርጅት፣ የአውሮፓ ኅብረትና የሰብአዊ መብቶች ተሟጋች ቡድኖች እያወገዙ ሲሆኑ ሁኔታዎቹ እንዲጣሩ የሚያቀርቧቸውን ጥያቄዎችም እስራኤል ውድቅ አድርጋለች። ፍልስጤማውያኑ ስደተኞች እስራኤል ውስጥ ወዳሉ የመኖሪያ አካባቢዎች የመመለስ መብት እንዳላቸው በመግለጽ እየታገሉ ናቸው። በየሳምንቱ እየተደረጉ ያሉት ሰልፎች እስከ እስራኤል መንግሥት ምስረታ ሰባኛ ዓመት ክብረ በዓል እንደሚቀጥል ተነግሯል። አድማጮች፣ የምሽቱ ዜናችን እዚህ ላይ ተጠናቀቀ። ክብራት፣ ና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደ ና አዳነች ፍስሐየንን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19 ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ መከላከያ መሰማራቱ ለእኔ ከህዝብ የወጣ መከላከያ ነው። መከላከያው ለመንግስት ብቻ የወገነ መከላከያ አድርግ ያልወስደውም ህዝባዊ መከላከያ ነው እና ለህዝብ ደግሞ እልቂት የሚፈርጅ ወይም ደግሞ ለእልቂት የተነሳ ለመንግስት ብቻ የሚወግን መከላከያ አይደለም። ገብረ መድህን መዝገበ ይባላሉ በአክሱም ዩኒቨርሲቲ የፖለቲካ ሳይንስ እና የዓለም አቀፍ ግንኙነቶች መምህር ናቸው የሲቪክ ትምህርት ከሰላማዊ ህዝብ ጋር ያለው ግንኙነት መብት ካላቸው የኢትዮጵያዊ ዜጎች ጋር የሚደረገው ግንኙነት በምን አይነት መልክ እንደሆነ መማር አለባቸው ጠላትን አይደለም የሚወጉት የኢትዮጵያ ህዝባቸው ጋር ያለውን ጸጥታና ወይም ደግሞ ተፈጥሮ አደጋ በደረሰበት ሁኔታ ሁኔታውን ለማረጋጋት የሚሰማሩት ስለዚህ ስነስርዓት አለው ሻለቃ ዳዊት ወልደ ጊዮርጊስ በወታደራዊ አስተዳደር ዘመን የውጭ ጉዳይ ሚኒስትርና የእርዳታ ማስተባበሪያ እና የማቋቋሚያ ኮሚሽነር፣ ከዚያም ቀደም ሲል ደግሞ የኤርትራ ክፍለ ሀገር አስተዳዳሪ የነበሩ የህግ ምሁር ናቸው። በምሽቱ ለጥያቄው መልስ በሁለተኛው አጋማሽ ክፍለ ጊዜ ጠብቋቸው አድማጮች። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። የፌዴራል የወንጀል መመርመሪያ ማዕከል ወይም በተለምዶ ማዕከላዊ ተብሎ የሚጠራው እስር ቤት ዛሬ መዘጋቱን የሀገር ውስጥ የመንግስት መገናኛ ብዙሀን ዘገቡ። በዘገባውም በማዕከሉ እየተመረመሩ የነበሩ የመጨረሻዎቹ እስረኞች ሙሉ በሙሉ ወደ ሌላ ማረሚያ ቤት ተዛውረዋል ብለዋል። በዚህ እስር ቤት ውስጥ ከዚህ ቀደም ታስረው የተለያየ የስቃይ ድርጊት ተፈጽሞብናል የሚሉ እስረኞች ግን ማዕከላዊ መዝጋት ሳይሆን የስቃይ ተግባሩን ማቆም ነው የበለጠ ጥቅም የሚሰጠው ይላሉ። በእስር ቤት የተሰቃዩ ሰዎችን ወደ ሌላ ቦታ እያዛወሩ እስር ቤቱን መዝጋት ብቻ ምንም ለውጥ የለውም ነው ያሉት። በሌላ በኩል ከአዲስ አበባ ውጭ ባሉ የተለያዩ ከተሞች ተቋርጦ የነበረው የሞባይል ኢንተርኔት አገልግሎት ስራ መጀመሩን ነዋሪዎች ገልጠዋል። ጽዮን ግርማ ሁለቱንም ተከታትላ ተከታዩን አጠናቅራለች። ከሶስት ወራት በፊት ለ17 ቀናት ስብሰባ አድርጎ የነበረው የኢህአዴግ ስራ አስፈጻሚ ባስተላለፈው ውሳኔ መሰረት የማዕከላዊ እስር ቤት መዘጋቱን የሀገር ውስጥ መገናኛ ብዙሃን ዛሬ ዘግበዋል። ውሳኔው በተላለፈበት ወቅትም ማዕከላዊ ወደ ሙዚየምነት እንደሚቀየር መገለጹ ይታወሳል። በዚህ ውሳኔ መሰረት ካለፈው ዓመት መጨረሻ ጀምሮ በማዕከላዊ አገልግሎት ይሰጡ የነበሩ ቢሮዎች ካሳንችስ ወደሚገኘው አዲስ ቢሮ መዛወራቸውን ዘገባው ያመለክታል። በማዕከላዊ የተመረመሩ የነበሩ የመጨረሻዎቹ እስረኞች ሙሉ በሙሉ ወደ ሌላ ማረሚያ ቤት መዛወራቸው ተገልጿል። የዚህን ውሳኔ ይፋ ያደረጉት የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ማዕከላዊን ሲጠቅሱት በደርግ ጊዜ በርካታ ሰዎች ስቃይ ያዩበት እስር ቤት ብለው እንደነበር ይታወሳል። በወቅቱም እስር ቤቱ ዛሬም ድረስ የማሰቃየት ተግባራት ይፈጸምበታል ያሉ ተቃውሞ ማሰማታቸውም ይታወሳል። በዚህ መንግስት በአሁኑ ዘመንም ሰብአዊ መብታችንና ክብራችንን በሚጥስ መልኩ በማዕከላዊ ተሰቃይተናል ያሉ ስለ ሁኔታው መግለጻቸውም አይዘነጋም። በዚህ እስር ቤት የማሰቃየት ተግባር እንደሚፈጸምባቸው እስረኞች ፍርድ ቤት በሚቀርቡበት ጊዜ የሚናገሩ ሲሆን ከእነዚህም ውስጥ ኦነግነሽ በሚል ክስ ሁለት ጊዜ ለእስር የተዳረገችውና በአጠቃላይ ወደ ዘጠኝ አመት በእስር ላይ የቆየችው በቆይታዋም ወቅት ከፍተኛ የማሰቃየት ተግባር እንደተፈጸመባት ቀደም ሲል በሰጠችን ቃለምልልስ የገለጸችልን ጫልቱ ታከለ ነበረች። ጫልቱ ታከለን ዛሬ በማዕከላዊ መዘጋት ላይ ያላትን አስተያየት ጠይቄያት ነበር። ወይ መዘጋት በእርግጥ ደስ ይላል በጣም ማለት፣ እኔ ተመልሼ ማዕከላዊ ስለገባው ገና ስገባ በር ላይ ነው ተስፋ የቆረጥኩት እዛ ውስጥ የሚሰራውን ነገር ስለማውቅ ማለት ነው። ዞሮ ዞሮ ግን ማዕከላዊ ግድግዳና ሰው አይደለም፣ ሰው የሚያሰቃየው ሰዎቹ ናቸው። የሰዎቹ አይምሮ ቢለወጥ ነው እንጂ እኔ ቤቱ ቢዘጋም ባይዘጋም፣ መዘጋቱ ደስ ይላል፣ ግን ሰዎቹ አመለካከታቸው ቢቀየር ጥሩ ሰዎች ማለት የምርመራ ሂደት አለው። ማንም ሰው እንደሚያውቀው የምርመራን ቴክኒክ ተጠቅመው ቢመረምሩ መግረፍ፣ ማስተቃየት ምናምን ሌላ ቦታ ሄደው ከሚያደርጉት በቃ እሱ ነገር ኢትዮጵያ ውስጥ ቢቀር ነው እንጂ ጣራና ግድግዳው ስለተዘጋ ብዙ የሚያስጨፍር ነገር አይደለም እኔ እንደማየው። ዋናው የሰው አይምሮ መለወጡ ነው። ሌላዋ በዚህ ማዕከላዊ እስር ቤት ከፍተኛ ድብደባ እንደተፈጸመባትና ከስምንት ዓመት እስር በኋላ እንደተለቀቀች የምትናገረው እማዋይሻ አለሙ የእስር ቤቱ መዘጋት ሳይሆን ድርጊቱ መቀጠል አለመቀጠሉ ያሳስበኛል ትላለች። አሁን ማዕከላዊ መዘጋቱ አይደለም። ማዕከላዊ ተዘግቶ ሌላ ማዕከላዊ ከተፈጠረ ለውጥ የለውም። የማዕከላዊ አይነት ሌላ ቤት ከተከፈተ ምኑን ምኑን ማዕከላዊ ተዘጋ። ሰው መሆን ያለበት ለውጥ ነው። ሰውን በመደብደብ ማሳመን እንደማይቻል አስፈጥሰው ከዚህ በኋላ እንዲህ አይነት የምርመራ ሲስተም እንደማይኖራቸው ሊገልጽ ይገባል እንጂ ማዕከላዊ ተዘግቷል። የቤት ለውጥ ከሆነ ትርጉም የለውም። ነገር ግን በዛ ውስጥ ያሉ ሰዎች ደግሞ ያን ስራ አለመስራታቸው ነው፣ ደግሞ የሰውን ልጅ አለማሰቃየታቸው ነው። እማዋይሽን ስናነጋግራት የስልኩ ጥራት በጣም አስቸግሮን የነበረ ሲሆን ጨምራ የተናገረችው አሁን እኔ ለምሳሌ በሽተኛ ሆኛለው። ይህን በሽታ ያተረፍኩት ከማዕከላዊ ነው። ስለዚህ የማዕከላዊ መዘጋት ብቻውን ትርጉም የለውም። ምናልባት አዲስ የተመረጡት ጠቅላይ ሚኒስትር ሁኔታዎችን ከስሩ ይረዳሉ፣ በመክፈቻ ንግግራቸው በተናገሩት መሰረትም ለውጥ ያመጣሉ ብዬ እገምታለሁ ብላለች። ንግስት ይርጋ በአማራ ክልል በነበረው ተቃውሞ ወቅት ከጎንደር አካባቢ ተይዛ ማዕከላዊ እስር ቤት ቆይታ ነበር። ለእርሷም ጥያቄ አቅርቤላታለሁ፣ ማዕከላዊ ሙሉ በሙሉ በመዘጋቱ ምን አስተያየታለሽ የሚል። ቤትም የተዘጋ ቤትም የተዘጋ እንጂ ስራው አቆመ ማለት አይደለም። ለምን ሌላም ቦታ ላይ ብዙ ማዕከላዎች መክፈት ይቻላል። ይሄ ሊቆም የሚገባው ሰዎች የሚተገብሩት ተግባራቸው ነው ሊቆም የሚገባው እንጂ ከቤቱ አይደለም። ችግሩ ቤቱ በርግጥ ማዕከላዊ ሲባል በጣም ብዙ ነገሮች ይላል ብዙ ስሜቶች ይጭራልኝ። ኖርማሊ ግን ቤቱ ሳይሆን መቀየር ያለበት ሰዎች ናቸው እንትማት ያለባቸው ስራቸውን፣ ይሄን ነገር፣ ይሄን ድርጊት፣ ይሄን አስጠቃቂ ተግባር ማቆም ያለባቸው ያንን ተግባር የሚፈጽሙ አካላት ነው ማቆም ያለበት እንጂ የቤት መቀየር ለእኔ በበኩሌ ለውጥ አያመጣም። በዛ ላይ ደግሞ ማዕከላዊ በጣም ብዙ ብዙ ሰቅቀን ያሳለፍንበት ጊዜ ነው። እኔ ማዕከላዊነት በባለፈውም ነግሬሻለሁ። ይሄ የምድር ሲኦል ነው ብዬሻለሁ። ማዕከላዊ ቀኑንም አናውቀውም ሌቱንም አናውቀውም ነበረ። ዛሬ ደህና ቁሙ የሚገባ ልጅ፣ ወጣት ልጅ ነገ አንክሶ ነው ተንኮላሽቶ፣ መሄድ አቅቶት በሰው ተሸክሞ ሲመጣ በጣም የሚያሳዝን የነበረ ቤት ነው። ስለ ማዕከላዊ እኔ እንጃ፣ በቀላሉ መግለጽም የማልችልም። በጣም መጥፎ እና አጸያፊ ተግባሮችን አይተነባታል። በሌሊት ልብስ እያስወለቁ ወንድ ልጅን አስወልቀው፣ ሴት ልጅን አስወልቀው እኔ ሰባት ስምንት ሆኖ ነበር። ልብስሽን አውልቅ እያሉ ራቁቴ መርቃን የሚያስቆሙኝ የነበረ አስወልቋት፣ ጭራሽ አስወልቋት እየተባሉ በባዶ እግሬ ሴራሚክ ላይ ያን የቆሳሰለና የነፈረ ግን ሴራሚክ ላይ እንግዲህ በባዶ እግርሽ በብርድ በቀዝቃዛ አሁንም ቢሆን ይዘጋል ተብሎ ዜናው ከተነገረን በጣም ረዥም ጊዜ ነው። እኔ ከመሰጣቴ በፊት ነው ማዕከላዊ እንደሚዘጋ ሰምቼ ነበረ። መዘጋቱ ለእኔ ምንም አይነት ለውጥ ያመጣል ማለት አይደለም። ጌታቸው ሽፈራው የነገረ ኢትዮጵያ አዘጋጅ ነበር። በተለያዩ ችሎቶች እየተገኘ እስረኞቹ ለፍርድ ቤት የሚያቀርቡትን አቤቱታ ይጽፋል። እርሱም በማዕከላዊ ታስሮ ነበር። የእስር ቤቱን መዘጋት እንዴት ተቀበልከው ብየዋለሁ። ማዕከላዊ ለሌላ ትውልድ አለመተላለፉ አንድ ነገር ነው። ቢያንስ በዚህ ወቅት ቪኦኤን ጨምሮ በርካታ ሚዲያዎች ማዕከላዊ ስለሚፈጸም በደል በመናገራቸው ምክንያት መንግስት በዚህ ድርጅት በሚፈጸመው የሰብአዊ ድርጊት በጣም ብዙ ስለተወቀሰበት ሀያ ስድስት ዓመት ተወቅሶ አሁን አሁንም ዛሬም ቢሆን መስማቱ ጥሩ ነው። ነገር ግን ማዕከላዊ እንደ ቤት እንደ መስሪያ ቤት መዘጋቱ ዋጋ የለው። ማዕከላዊ በደል የተፈጸመባቸው ሰዎች እስር ቤት እያሉ ለምሳሌ አበበ ካሴ የሚባል ሀያ ጥፍሩ የተነቀለ ጥፍሩ ከተነቀለ በኋላም ደግሞ ቁስቁስሉን እየተነካ የተሰቃየ ሰው አሁን ቃሊት እስር ቤት አለ። የእሱ ሰው እኔ እንዲሁ አይደለም ጥፍሩ ተነቀለ። ምልሽ ከመታሰሬ በፊት ደም የጎረሰ ጥፍሩ እኔ ቢሮ ነበረ። በመታሰሬ ነው የጠፋብኝ። ጥፍሩ እኔ ጋር ነበረ እንደም ለምናልባት ለሚቀጥለው ትውልድ ኤግዚቢሽን ውስጥ የምናሳየው የዚህ ስርዓት ሰቆቃ ማሳያ ጥፍር እኔ ቢሮ ነበር። የአበበ ካሴ አስቻለው ደሴ የሚባል ማዕከላዊ ብልቱ የተኮላሸ ልጅ ብልቴ ተኮላሸ ስላለም ጨለማ ቤት የገባ ልጅ አሁን ቂሊንጦ እስር ቤት ይገኛል። ዮናስ ጋሻው የሚባል ብልቱን የተኮላሸ አንድ እግሩ የመንቀሳቀስ የማይችል አሁን በክራንች የሚሄድ ልጅ አሁንም እስር ቤት ይገኛል። እነዚህ በቅርቡ በጣም በቅርቡ በቅርብ ጊዜ ያየናቸው ሰዎች ናቸው። እኔ ከተፈታው በኋላ ዜና ሰራ ያየኋቸው ሰዎች ናቸው። እጅግ በጣም በርካታ ማዕከላዊ ውስጥ በደል የተፈጸመባቸው ሰዎች እስር ቤት ውስጥ እያሉ እየተሰቃዩ አሁንም ጨለማ ቤት ማዕከላዊ ተደበደብን ስላሉ ጨለማ ቤት እየገቡ አበበካሲ ከአንድ አመት በላይ ጨለማ ቤት ገብ ነበረ። እነዚህ ሰዎች በደል እየተፈጸመባቸው በደል የፈጻሚው መስሪያ ቤት በመቀየሩ ብቻ ለውጥ የለውም። እንዳውም ለውጥ ለስሙ ብቻ መሆኑን የምታየው መስሪያ ቤት ተዘግቶ፣ እነዚህ ሰዎች ግን አሁንም ሌላ እስር ቤት ገብተው እየተሰቃዩ ነው ያሉት። ስለዚህ የተፈለገው አሁን የሰብአዊ መብት ጥሰት መፈጸም ብድር ስለሚያስቀር የሰብአዊ መብት ጥሰት መፈጸም በውጮቹ ስለሚያስወቅስ ብቻ ይህም መስሪያ ቤት በተቋም ደረጃ ቀይረነዋል። ምናልባትም ጠቧቸው ሊሆን ይችላል። በነገራችን ላይ ሁለት መቶ ሰባ እስረኛ ይይዛል ማዕከላዊ። ሁለት መቶ ሰባ እስረኛ አንድ ሶስት በአራት የሆነ ክፍል እስከ ሀያ ሰባት ሀያ ስምንት እስረኛ ቁጭ ብሎ ያድርበታል። በቂ አይደለም። በነገራችን ላይ በአሁኑ ታሳሪ በቂ አይደለም ማዕከላዊ። እኔ እንዲያውም አሁን እየመሰለኝ ያለው ተበዳዮችን እስር ቤት እያሉ ይሄን እስር ቤት ዘግተነዋል ብሎ የሚወራው ወሬ እስር ቤቱ ጠባብ በመሆኑ ጭምር ይመስለኛል። ከፕሮፓጋንዳ ጥቅሙ ባሻገር እሱ ብቻ አይደለም። በነገራችን ላይ ባለፈው ዘግተነዋል ብለው ከሶስት ወር በላይ ቆይቷል። ያኔ ማዕከላዊ መዘጋቱ ጥሩ ነው ያለ ስዩም ተሾመ አሁን ከማዕከላዊ ቆይቷል፣ ከታሰረበት ጊዜ ጀምሮና አሁን አሁንም የሚደረገው ለይስሙላህ ነው። በተለይ በተለይ ማዕከላዊ የደሙ ሰዎች ማዕከላዊ የቆሰሉ ብልታቸው የተኮላሸ ዘራቸውን እንዳይተኩ የተደረጉ ሰዎች እስር ቤት እያሉ ማዕከላዊ ተዘጋ ማለት ለተራ የቢሮ መቀየር ነው። እሱ ብቻ አይደለም ግን እኔ እስር ቤት በነበርኩበት ጊዜ ባስተዋልኩት ሰው የሚደበደበው ሜዳ ላይ ነው። ቂሊንጦ የሚባል እስር ቤት አምሳ ሜትር የሚሆን ሜዳ አለው። እሱ ሜዳ ላይ ሰው ውሃ አቧራ ላይ እየተንከባለለ ውሃ እየተደፋበት ነው የሚደበደበው። ሸዋሮ ቤት የተፈረደባቸው እስረኞች የሚቆዩበት ነው። ግን በቃጠለው የተጠረጠሩ መቶ ስልሳ በላይ እስረኞች ሸዋሮ ቤት ነው ሰቅለው ነው የተገረፉት። ስለዚህ ይላል ማዕከላዊን ለይስሙላ መዝጋት ሳይሆን ዜጎችን ማሰቃየት ማቆም ነው ቁም ነገሩ። በነገራችን ላይ ኢህአዴግ ይሄን የሰብአዊነት ከነ እስር ቤቱ ከደርግ የወረሰው ነው። ይሄን ከደርግ የወረሰውን የሰብአዊነት ደርጋዊነት ሲወቀስበት ኑሯል። ሀያ ስድስት ዓመት ደርጋዊነቱ ሲወቀስ ነው። አሁን ማዕከላዊ ቤቱ ቤቱ ብቻ ስለሚጠላ ነው አሁን እየቀየረ ያለው ግን እየተጠላ ያለው ተግባሩ ነው ተግባሩ ነው። ስለዚህ ተግባሩ ከተጠላ ደግሞ የመጀመሪያ ነገር በዛ ቤት የተፈጸመውን ነገር ማመን አለበት ኢህአዴግ። ሌሎቹን የመልካም አስተዳደር ችግር ፈጽም ያለው የሙስና ችግር ነበረ እንደሚለው ማዕከላዊ የፈጸማቸውን ኢሰብአዊ ድርጊቶች ማመን አለበት። ነገ ይገኛል። በነገራችን ላይ በታሪክ ነገ ተመልሰው ይወቀሳሉ። አሁን ራሳቸው ቢያምኑት ይሻላል። ይህን በማዕከላዊ የተፈጸመውን ኢሰብአዊ ድርጊት ኢሰብአዊ ሰዎችን ባይተዋር የሚያደርግ አገራቸውን እንዲጠሉ የሚያደርግ ድርጊት መጀመሪያ ማመን አለበት። ልብስ አስወልቆ መግረፍን ብልት መስለብን፣ ውሃ ብልት ላይ ማንጠልጠልን፣ ዘቅዝቆ መግረፍን፣ ጨለማ ቤት ማሰርን፣ ሁሉም በዝርዝር ማመን አለበት። በመጀመሪያ የፈጸምኩት ጥፋት ነው ከአሁን በኋላ ይህን ነገር ዘግቼዋለሁ ሲል ይህን ማመን አለበት። ይህን ሲያምን ደግሞ በዚህ ሂደት የተበደሉት ሰዎች መታወቅ አለባቸው። እስር ቤት ያሉትን መፈታት አላችባቸው። እሱ ብቻ ሳይሆን ካሳ ያስፈልጋቸዋል። ካሳ በነገራችን ላይ በዚህ በማዕከላዊ በደል ያለፉ ሰዎች አሁንም የጤና እክል አለባቸው ለምሳሌ ጌታቸው መኮንን ባህር ዳር እየታከመ ነው። ወገኖቹ እርዳታ፣ መንግስት ያደረገለት ነገር የለም። ክል የፈጽመበት መንግስት ነው። ዮናስ ጋሻው ታማሚ ነው። ክራንች እየሄደ ያለ ልጅ ነው። ሌሎቹም እንደዚህ ህመም ላይ ነው ያሉት። አብዛኛዎቹ አበበካሴ ሽንቴ መቆጣጠር አልችልም ብሎ ተናግሯል በቅርቡ። ይሄ ሁሉ እስረኛ ህክምና አያገኝም። እንዲያውም ከማዕከላዊ ሲላኩ ሌላ ቦታም ህክምና እንዳያገኙ ነው የሚላኩት። በራሱ አንደበት አበበካሴ እንደተናገረው ህክምና ስጠይቅ ለአንተ ጥይት ነበር የሚገባ ነው የተባለው። ስለዚህ እነዚህ ሰዎች ህክምና ያስፈልጋቸዋል። ካሳ አይተካላቸውም እንጂ የጎደለውን አካላቸውን አይተካላቸውም እንጂ ካሳ ያስፈልጋቸዋል። ከምንም በላይ ግን ይቅርታ ያስፈልጋቸዋል። እኔ ነኝ የደበደብኳቸው፣ እኔ ነኝ የገረፍኳቸው ያስፈልጋቸዋል። ገንዘብ ዘርፊያለሁ የሚለው ኢህአዴግ የመልካም አስተዳደር ችግር ነበረብኝ የሚለው ኢህአዴግ ገርፊያቸዋለሁ፣ ዘቅዝቄ ገርፊያቸዋለሁ በደል ፈጽሞ ያስፍባቸዋለሁ ብሎ ማምን አለበት። ካልሆነ ግን ነገ የሚወጣ ነው። በነገራችን ላይ ሰዎች አሉ። ሁሉንም እዛ ማዕከላዊ ያለፉትን ሰዎች አያስራቸውም፣ ዝም አያሰኛቸውም። ነገ እኔ ለምሳሌ ያየሁትን መሰክራለሁ። ነገ ማዕከላዊ በመዘጋቱ ወደ ሌላ እስር ቤት ከተዛወሩት መካከል የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩና የኢንተርኔት አምደኛው ስዩም ተሾመ እንዲሁም የኦሮሚያ ክልል ፍትህ ቢሮ የኮሚኒኬሽን ጉዳዮች ኃላፊ አቶ ታዬ ደንደአ እንደሚገኙበት ከወዳጆቻቸው ያገኘነው መረጃ ይጠቁማል። በሌላ ዜና ከአዲስ አበባ ውጪ ለወራት ተቋርጦ የነበረው የሞባይል ስልክ የኢንተርኔት ዳታ አገልግሎት ዛሬ መለቀቁን የተለያዩ ተጠቃሚዎች ነግረውናል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ዋሽንግተንን ለዝግጅቷ እናመሰግናለን። በኢትዮጵያ የሚታየውን የፖለቲካ ውጥረትና ለመረጋጋት ለማስቆም ሁሉን አቀፍ ውይይትና የፖለቲካ ሂደት ያለምንም ቅድመ ሁኔታ እንዲጀመር የትጥቅ ትግል ከሚያካሂዱ ተቃዋሚዎች ኦነግና ኦብነግ አስታወቁ። ሁለቱ ድርጅቶች በዚሁ ሳምንት ባወጧቸው መግለጫዎች አዲሱ ኢትዮጵያ ጠቅላይ ሚኒስትር በቃለ መሐላ ስነ ስርዓታቸው የተናገሩትን መልካም ቃል እሳቸውም መንግስታቸውም በተግባር እንዲፈጽሙ ጠይቀዋል። ሄኖክ ሰማ እግዜር ዝርዝሩን ይዟል፣ ቀጥሎ ይቀርባል። የኦሮሞ ነጻነት ግንባር ኦነግና የኦጋዴን ነጻ አውጪ ግንባር ኦብነግ ለበርካታ አስርት ዓመታት የትጥቅ ትግል ሲያካሄዱ የቆዩና የኦሮሞና የሶማሌ ሕዝብ የራሱን እድል በራሱ እንዲወስን የሚንቀሳቀሱ ኃይሎች ናቸው። ሁለቱም ድርጅቶች በኢትዮጵያ ሕዝብ ተወካዮች ምክር ቤት አሸባሪ ድርጅቶች ተብለው የተፈረጁና በበኩላቸው ደግሞ ለሕዝቦቻቸው መብትና ነጻነት ትግል የሚያካሄዱ መሆናቸውን ይገልጻሉ። አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ቃለ መሐላ በፈጸሙበት ወቅት ያደረጉት ንግግር በተለይ በውጭ ሀገር ለሚኖሩ ኢትዮጵያውያን ያቀረቡት የአብሮ መስራትን ጥሪ አስመልክቶ በዚህ ሳምንት የተለያዩ ድርጅቶች መግለጫ ሲያወጡ ቆይተዋል። በቅድሚያ ጠቅላይ ሚኒስትሩ የተናገሩትን እናሰማችሁ። በውጭ አገራት ኑሯችሁን ላደረጋችሁትም ቢሆን በማንኛውም መልኩ በሀገራችሁ ጉዳይ ላይ ንቁ ተሳታፊ እንድትሆኑና ሀገራችንን በሁሉም መልክ ለመቀየር ለምታደርጉት አስተዋጽኦ መንግስት ያልተቆጠበ ድጋፍ ማድረጉን ይቀጥላል። በዚህ በጠቅላይ ሚኒስትሩ ንግግርና በወቅታዊ የኢትዮጵያ የፖለቲካ ጉዳዮች ላይ መግለጫ ያወጣው የኦሮሞ ነጻነት ግንባር ኦነግ ያወጣው መግለጫ የድርጅቱ ሊቀመንበር አቶ ዳውድ ኢብሳ እንዲህ አብራርተዋል። ይህን ችግር በመጀመሪያ ደረጃ ለመፍታት በዚህ ጦርነት የታወጀው ለማንሳት በጠረጴዛ ዙሪያ ሶስተኛ አካል ባለበት ደረጃ የዚህን የጦርነት ሁኔታ በኦሮሞ ነጻነት ግንባርና በኢትዮጵያ መንግስት ያለ መሀል ያለውን እንትን ካለምንም ቅድመ ሁኔታ ከዚህ በፊት ብዙ ጊዜ ተሞክሮ በነሱ በኩል ግዳታቸውን በአለም መውጣታቸው የቀረውን መፍታት ከዛ በኋላ ደግሞ ኢትዮጵያ በጣም ሰፊ ችግር ውስጥ ለብዙ ዓመታት መንግስታት ተቀያይረው ብዙ ደም ነው የፈሰሰው። እስር፣ እንግልት፣ መሰደድ ይሄ ሁሉ የስርዓት ችግር አለው ብለን ነው የምናምነው። ይሄ ሁሉም ለዲሞክራሲ የሚታገልና ለሰላም የሚታገል በሙሉ የሚቀበለው ነው። በዚህ ሳምንት መግለጫ ያወጣው ሌላኛው ቡድን የኦጋዴን ነጻ አውጪ ግንባር ኦብነግ ነው። የኦብነግ የውጭ ጉዳይ ኃላፊ አቶ አብዱራህማን ማህዲ በኢትዮጵያ ስር ነቀል የፖለቲካ ለውጥ ያሻል ካሉ በኋላ አዲሱ ጠቅላይ ሚኒስትር ያደረጉትን ንግግር ከቃላት ባለፈ በተግባሩ እንደሚዳኙት ገልጸዋል። በተግባር በሚፈጽሙት ለውጥ ነው ቃላቸው የሚዳኘው። ኢህአዴግም እንዲሁ ባለፉት ጥቂት ወራት ስህተቶች መፈጸማቸውን አምኖ ለውጥ እንደሚኖር ሲናገር ቆይቷል። ይህን ሁሉ በተግባር የሚለውጡ ወይም የሚመጡ ለውጦችን አይተን ይሆናል የምንዳኘው። የሚያማምሩ ቃላቶች አያማልሉንም። ውብ ቃላትን ከዚህ በፊት ከመለስ ዜናዊ እንደ አውሮፓውያኑ ዘመን አቆጣጠር በ1991 ሰምተን የዚህ አስተዳደር አካል ለመሆን ገብተን ነበር። ሆኖም ያገኘነው ፋይዳ አልነበረም። የኦነጉ አቶ ዳውድ ኢብሳም ተመሳሳይ ስጋት አላቸው። ኢህአዴግ ከዚህ በፊት ብዙ ጊዜ መግለጫዎች አውጥቷል። ብዙ ጥሪዎችንም አድርጓል። ከአካባቢ እንትኖችም ጋር እንደዚሁ ይሄ በኢህአዴግ በጣም የሚያማምሩና የሚስቡንትኖችን እንትኖችን አውጥቷል። ይሄኛውም ምናልባት ለየት የሚለው በመንግስት ደረጃና በፓርቲ ደረጃ ወስድ ነው መሆኑን ለማረጋገጥ እንፈልጋለን። ልዩ መሆኑን እስካሁን ድረስ በፓርቲ ደረጃ እና በመንግስት ደረጃ ይሄ ውሳኔ መኖሩን የሚያመለክት አንድን ፍንጭ አላገኘንም። ኢትዮጵያ በጸረ መንግስት ተቃውሞና የፖለቲካ ውጥረት ስትታመስ ቆይታ በዚህ ሳምንት የቀድሞውን ጠቅላይ ሚኒስትር ተክተው የሚያገለግሉ አዲስ መሪ ሾማለች። ምን አይነት ለውጥ አዲሱ ጠቅላይ ሚኒስትርና የሚመሩት መንግሥት እንደሚያመጡ ዜጎች በጉጉት እየጠበቁ ይገኛሉ። ሄኖክን ለዘገባው እናመሰግናለን። ወደ ተከታዩ ርዕስ ስንሻገር በኢትዮጵያ ሶማሌ ክልል ውስጥ የፖለቲካና የምጣኔ ሀብት ጭቆናዎች ይደረጋሉ፣ የእንቅስቃሴ ነፃነትም የተገደበ ነው ሲሉ አንድ የክልሉ ምክር ቤት አባል ለአሜሪካ ድምፅ ገልጠዋል። በሌላ በኩል ግን ክልሉ እየለማ ያለበት ሰላም የሰፈነበትና አስተዳደሩም መልካም ነው ሲሉ አንድ የክልሉ ፕሬዝዳንት አማካሪ ይናገራሉ። የሶማልኛ ዝግጅት ክፍል ባልደረባችን ጃማ ጃማ ወደየያሉበት ደውሎ አነጋግሯቸዋል። ሰለሞን አባተ ዝርዝሩን ይዟል። አሊ ጌዲ በሚል መጠሪያ የሚታወቁት ከጅግጅጋ የተመረጡ የሶማሌ ክልል ምክር ቤት አባል መሆናቸውን የሚናገሩት አሊ መሐሙድ አብዲ ከአሜሪካ ድምፅ ሶማልኛ አገልግሎት ጋር ባደረጉት ቃለ ምልልስ እርሳቸው ያዩትንና የሚያውቁትን በወከላቸው ሕዝብ ስም በግልጽ የሚናገሩ ሰው በመሆናቸው ምክንያት ደህንነታቸው በተደጋጋሚ አደጋ ላይ መውደቁን አመልክተዋል። የክልሉ ችግሮች ናቸው ሲሉ አሊጌዲ ከዘረዘሯቸው መካከል የፖለቲካና የኢኮኖሚ በደሎች እንደሚፈጸሙ፣ የሰው እንቅስቃሴ ገደብ የተጣለበት መሆኑን፣ የሶማሌ ክልል አስተዳደርን የማያስደስት ማንኛውንም ሐሳብ ያወጣ አስተያየት የሰጠ ብርቱና የጭካኔ ቅጣት እንደሚጠብቀው ተናግረዋል። አካባቢያቸውን ጥለው ለመሸሽና ከክልሉ ውጪ ለመደበቅ መገደዳቸውን የተናገሩት አሊጌዲ ዛሬ በፌዴራል ደረጃ እየታዩ ያሉ ለውጦች ሶማሌ ክልልን ጨምሮ ወደ የክልሉ ይወርዳሉ ብለው ኢትዮጵያውያን ሁሉ ተስፋ ጥለዋል ብለዋል። ሆኖም አሉ አሊጌዲ ከሶማሊኛ ባልደረባዊ ጃማ ጃማ ጋር ቃለምልልስ ባደረጉበት ጊዜ ለምሳሌ የመናገር ነጻነት በእጅጉ የተገደበ ነው። ሰው መናገር ቅሬታው መግለጽ አይችልም። ሰዎች ድንጋይ ከሚወረውሩ ቢናገሩና የሚያስጨንቃቸው ምን እንደሆነ ቢተነፍሱ ይሻል ነበር። እንደዚህ አይነት እድል ግን ዛሬ የለም። በንግዱም በኩል ስራው በጥቂቶች ተቀፍድዶ የተያያዘ መሆኑን ይናገሩና የሚጠጣው ውሃን ጨምሮ አንዳንድ ሸቀጦችን ወደ ክልሉ ማስገባት የሚችሉት የተወሰኑ ሰዎች ብቻ ናቸው ብለዋል። የክልሉ ሕገ መንግሥት አንቀጽ 41 በክልሉ ውስጥ ማንኛውንም ሸቀጥ ቤትም ቦታ መግዛትና መሸጥን እንደሚፈቅድ የጠቀሱት የምክር ቤት አባል አሊ መሐሙድ አብዲ አሊጌዲ ይህ ሕገ መንግሥታዊ መብት መረገጡንም ተናግረዋል። በክልሉ ውስጥ በአጠቃላይ በተለይ ደግሞ ጅጅጋ ውስጥ ስሚንቶ ከድሬዳዋ ወይም ከሐረር ገዝተህ ማስገባት አትችልም። በየኬላው እንድትቆም ትገደዳለህ። ምክንያቱም ምርቱን በክልሉ ውስጥ እንዲያከፋፍል ወይም እንዲሸጡ የተፈቀደላቸው ሰዎች አሉ። እነርሱ ብቻ ናቸው ማስገባት የሚችሉት። የክልሉ ፕሬዚደንት የሕዝብ ቅሬታ ጉዳዮች አማካሪ የሆኑት የዳያስፖራ ጉዳዮች ቢሮ ኃላፊው አቶ አብዲ ርሳቅ ኤልሚ ሳሐኔ ተብለውም ይታወቃሉ። የምክር ቤት አባሉ አሊ ጌዲ ክሶች መሠረተ ቢስ ናቸው ብለዋል። ለቪኦኤ በሰጡት ቃል ከሶማሌ ክልል ህዝብ 99 ከመቶ በክልሉ መንግሥት ደስተኛ ነው ብለዋል። መንግሥቱን ይደግፋልም ብለዋል። በአጠቃላይ የኢትዮጵያ ሶማሌ ክልል በዘመኑ ሁሉ እንደዚህ አይነት እጅግ በጣም ጥሩ ጊዜ ላይ ሆኖ አያውቅም። ዛሬ ልማት አለን፣ ሰላም አለን፣ በሕዝብ ተመርጦ ሥልጣን የያዘ መልካም መንግሥት አለን። የምክር ቤት አባሉ አሊ ጌዲ የተቋቁሟቸውን አንዳንድ የቅሬታ ነጥቦች ያነጋገራቸው ባልደረባዬ ጃማ ለፕሬዚደንቱ አማካሪና የቢሮ ኃላፊው ሳሐኔ አንስቶላቸዋል። ቀደም ብዬ እንደ ገለጽኩልህ ክልላችን እንደዚህ እንደ ዛሬው አይነት ጥሩ ሁኔታ ላይ ኖሮ አያውቅም። የአብዱላህ ክሶች መሠረት የላቸውም። የመናገር ሙሉ ነጻነት አለ፣ ሕግ ይከበራል፣ ዴሞክራሲ አለ። ክሶቻቸውን በተመለከተ አሊ ራሳቸው የቀብሪ ዳሃር ከተማ የኢኮኖሚ ልማት ኃላፊ ሆነው ቢያንስ ለሦስትና አራት ዓመታት ሠርተዋል እና ሥራዬም በአግባቡ አልተወጣሁም እያሉ ነው። ውሸት ነው። ሶማሌ ክልል ውስጥ አለ የሚባለውን ሁኔታ የመብቶች የመልካም አስተዳደር የሙስናና ሌሎችም ክሶችን አስመልክቶ ያሉ ሁኔታዎችን ከነዋሪዎች፣ ከተቋማት፣ ከክልሉ መንግሥት ለማግኘት ጥረት እያደረግነን በክልሉ መንግሥት ውስጥ ያለውን አሰራር ከአጎራባች ክልሎችና ከፌዴራል መንግሥቱ ጋር ያለውን ግንኙነትም የሚመለከቱ ዘገባዎችን ይዘን ለመመለስ እየሠራን እንገኛለን። ሰለሞን አባትን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ219ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭታችን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ34 መሆኑን የስቱዲዮ ሰዓታችን ያመለክታል። ዋና ዋናውን የዓለም ዜና እናሰማችሁ። አንድ የአፍሪቃ እዝ ያወጣው መግለጫ ትላንት በመካከለኛው ጁባ ክልል በምትገኘው ጅሉብ ከተማ ላይ በተከፈተው ጥቃት ሶስት የአልሸባብ አማጽያን ተገድለው ከባድ መሳሪያ የደገነ ተሽከርካሪ ተደምሷል ይላል። በጥቃቱ የተገደሉ ሲቪሎች እንደሌሉ የአፍሪቃ ኮማንድ ገልጿል። የአካባቢው ነዋሪዎች በገለጹት መሰረት የተደመሰሰው ተሽከርካሪ ዙ የተባለ በሶቪየት ህብረት ዘመን የተሰራ ጸረ አውሮፕላን መሳሪያ ነበር የደገነው። የደቡብ ሱዳን ምክትል ፕሬዚደንት ጄምስ ዋኒ ጋ ቃል አቀባይ ህዝቡን በማሰቃየት ላይ ያለውን መንግስት ማገልገል መቀጠል አልችልም በማለት ስራ እንደለቀቁ አስታወቁ። የቀድሞው የደቡብ አፍሪካ ፕሬዚደንት ጃኮብ ዙማ በሙስና ክስ ዛሬ ፍርድ ቤት ቀርበዋል። የቀረቡት ለአጭር ጊዜ ቢሆንም ከስልጣን ከተሰናበቱ ሁለት ወራት ባልሞላ ጊዜ ለፍርድ መቅረባቸው ራሱ የጉልህነት ቦታ ያገኛል። እሳቸው ግን ጥፋተኛ መሆኔ እስካልተረጋገጠ ድረስ ከተመሰረተብኝ ክስ ንጹሕ ነኝ ብለዋል። አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስሉ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጆቻችሁ አሉላ ከበደና አዳኝ ፍሳ አሁን የሁለተኛውን አጋማሽ ስርጭት ዘልቀናል። ቀዳሚው ለዚህ ክፍል ለጥያቄው መልስ ነው። ለጥያቄው መልስ በምሽቱ ዝግጅቱ አዲስ የተመረጡት የኢትዮጵያ ጠቅላይ ሚኒስትር አገሪቱን ለማረጋጋት መጀመሪያ መውሰድ ያለባቸው እርምጃዎች የአስቸኳይ ጊዜ አዋጁን ማንሳት እንደሆነ ብዙዎች ይመክራሉ ሲል ይንደረደራል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት፣ የኢትዮጵያ ፖለቲካ ተዋናዮች፣ ዲፕሎማቶችም አዋጁ እንዲነሳ ድምፃቸውን አሰምተዋል። ሁለት ለጥያቄው መልስ ዝግጅት እንግዶች በጉዳዩ ላይ ተጻራሪ ሀሳብ ይዘው ቀርበዋል። በአክሱም ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህሩ አቶ ገብረመድህን መዝገብና በወታደራዊ አስተዳደር ዘመን የውጭ ጉዳይ ሚኒስትር የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር ቀደም ሲልም የኤርትራ ክፍለ ሀገር አስተዳዳሪ የነበሩት የህግ ምሁሩ ሻለቃ ዳዊት ወልደ ጊዮርጊስ ናቸው። በአስቸኳይ ጊዜ አዋጁ አስፈላጊነት አተገባበር ላይ የአድማጮችን ጥያቄ ይመልሳሉ። የዝግጅቱ ቀዳሚ ክፍል አሁን ይቀርባል። አመሰግናለሁ እንግዶቼ ሻለቃ ዳዊት ወልደ ጊዮርጊስ ከዚህ ከዋሽንግተን ዲሲ፣ አቶ ገብረ መድህን መዝገበ ከአክሱም ለዚህ ለጥያቄው መልስ በእንግድነት ለመቅረብ በቅድሚያ ስንጋብዛችሁ ዛሬ ሁለት ሳምንት ይመስለኛል ስለ አስቸኳይ ጊዜ አዋጁ አስፈላጊነትና አተገባበር እንድንወያይ ነበር። አድማጮችም ጥያቄ አድርሰውን ነበረ። ከዚያ ወዲህ እንግዲህ እንደሚታወቀው አዲስ የኢትዮጵያ ጠቅላይ ሚኒስትር ተሹመዋል፣ እና እኚህ የተሾሙት ጠቅላይ ሚኒስትር ሀገሪቱ ባለችበት ችግር ውስጥ እንዴት አድርገው ስራቸውን ሊያከናውኑ ይችላሉ? ከንግግራቸው በመነሳት እንግዲህ ብሩህ ተስፋ ብዙ ሕዝብ ዘንድ አሳድረዋል። እንዴት አድርገው የተናገሩትን በተግባር ሊያውሉ ይችላሉ የሚል በርካታ ጥያቄ ደርሶናል። እስቲ ወደ ቀደመው አላማችን እንሂድና የአስቸኳይ ጊዜ አዋጅ ላይ ጥያቄ ላቅርብላችሁ። በድምፅ ነው የላኩልን አድማጫችን። ጤና ይስጥልኝ። ዳኝ ይባላለሁ ከሲያትል ስለ አስቸኳይ ጊዜ አዋጁ ጥያቄ ለማቅረብ ነበረ። የኔ ጥያቄ አንደኛ፣ የአስቸኳይ ጊዜ አዋጁ ሲጸድቅ የቁጥር ስህተት እንደነበረ ተነግሯል። ስለዚህ አዋጁ ህጋዊ ነው ማለት ይቻላል ወይ? ሁለት፣ አዋጁ ለጸጥታ ኃይሉ አስፈላጊውን እርምጃ ሁሉ እንዲወስድ ፈቅዶለታል። አፈጻጸሙ ላይ ከመደበኛ ፖሊስ በተጨማሪ የሀገር መከላከያ ሰራዊት ከተሳተፈ መደበኛ ፖሊስ እና የመከላከያ ሰራዊት በእርምጃ አወሳሰብ ላይ በስልጠና ወቅት የሚማሩት የተለያየ ትምህርት ነው። ይህንን አዋጅ አጥብቆ መከላከያ ሰራዊትን ማሰማራት በህዝቡ ላይ እልቂት ማወጅ አይደለም ወይ? አመሰግናለሁ። እኛም አቶ ዳኘን እናመሰግናለን። አቶ ገብረ መድህን መዝገበ ከአክሱም መጀመሪያ መልሱም ቢሰጡን አመሰግናለሁ። የቁጥር ስህተት ስለነበረው ህጋዊነቱ ምን ያህል ነው ነው የሚለው ይመስለኛል። የቁጥር ስህተት ምናልባት በሚዲያ እንደሰማ ነው ከሆነ በራሱ በመንግስት ሚዲያ እንደሰማ ነው ከሆነ የቁጥር ስህተት እንዳልነበረ ነው። የተፈጠረውም የአቆጣጠር ስህተት እንደነበረው የማመላከት መግለጫ ነው የተሰጠው። ለእኔ ህጋዊነቱ የተላለፈ ነው ለማለት አልችልም። የአቆጣጠር ስህተት ስለነበረው እንጂ ህጋዊነቱ ጡሶ የሄደ በትክክል መንግስት ቁጥሩ ሳይሞላለት ያወጀው አዋጅ ነው ለማለት በጣም ይከብዳል። ትክክል አይደለም። የተሰጠው መግለጫም በዛ አይደለም። እኔ የተረዳሁትም በዛ ብዬ አልተረዳውም። ምናልባት ስላፈጻጸሙ ግን ብዙ ጥያቄ ሊያስነሳ ይችላል። ምናልባት አንቀጹ በትክክል አገስት ዘጠና ሶስት ላይ የተቀመጡ ዝርዝር አስቸኳይ ጊዜ አዋጅ አፈጻጸም በትክክል መረዳትና በተገቢው መፈጸሙን አለመፈጸሙን የአስቸኳይ ጊዜ አዋጅ ቦርድ እንደሚቋቋም በዚሁም እንደገና አስፈላጊውን የሰብአዊ መብት ጥሰት እንዳይኖር ትክክል መደረግ እንዳለበት ያስቀምጣል። ስለዚህ በእርምጃ አወሳሰድ ላይም ችግሮች ካሉ በጊዜው ርምት መውሰድ እንዳለበት ነው የሚያስቀምጠው። ጥያቄ የሚሆን አካል መጠየቅ እንዳለበት ነው የሚያስቀምጠው። ቦርዱ ተጠያቂ ማድረግ እንዳለበት ማለት ነው። ስለዚህ የሚመለከተው አካል ቦርዱ ማለት ነው። እርምጃ የሚወስደውን አካል ተጠያቂ ማድረግ እንዳለበት ያስቀምጣል። ደግሞ መከላከያ መሰማራቱም ለእኔ ከህዝብ የወጣ መከላከያ ነው። መከላከያው ለመንግስት ብቻ የወገነ መከላከያ አድርግ ያልወስደውም ህዝባዊ መከላከያ ነው እና ለህዝብ ደግሞ እልቂት የሚፈርጅ ወይም ደግሞ ለእልቂት የተነሳ ለመንግስት ብቻ የሚወግን መከላከያ አይደለም እና በእንደዚህ አይነት ልንወስደው አይች አንችልም ብዬ ነው መወስደው። እሺ አመሰግናለሁ አቶ ገብረ መድን። እኔም ተከታይ ጥያቄዎች ይኖሩኛል። በዚህ ላይ ግን ስለ አስፈላጊነቱም ሆነ ስለ አተገባበሩ ሻለቃ ዳዊት ወልድ ጊዮርጊስ ደግሞ የሚሉትን እንስማ። እሺ ምናልባት አስፈላጊነቱ ብዙም መዘርዘር ይቻላል አላልኩኝም። ቅድም እኔ ባራ በአስፈላጊነቱ ላይ ብዙ አልተወያየንም የሚመስለኝ። አስቸኳይ ጊዜ አዋጅ ህጋዊነቱ ህጋዊነቱና አፈጻጸም ነው እምትን ያለው ስለ አስፈላጊነቱ እናውራ ከተባለ ግን በጣም ብዙ ነገሮች ማውራት እንችላለን። እሺ የሚቀጥለው ጥያቄያችን እሱ ይሆናል። ስለ አስፈላጊነቱ አንደኛ የምንነጋገረው የህግ ጉዳይ ነው። አለ ህግ የሚሰሩ ነገሮች ብዙ ነገሮች ይኖራሉ። ህግ አለ ካልን በኢትዮጵያ ውስጥ ግን ይሄ አዋጅ ህጋዊ ነው ህጋዊ አይደለም፣ በተግባር ላይ ሲውልስ አፈጻጸሙት ህጋዊ ነው ህጋዊ አይደለም ነው። እያንዳንዳችን እንደፈለግን የምንተረጉመው ነገር አይደለም። ይሄ ህግ አለ፣ ስርዓት አለ ያን ስርዓት ተከትሏል፣ ያንን ህግ ተከትሏል ነው የጥያቄው። በቁጥር በኩል መቼም በገሃድ የወጣ ነገር ነው፣ በውጭ ያለ ነው የሚያየ ነው፣ በውስጥም ያለው ሰው ያየው ነው። የቁጥር ስህተት መኖሩ የቀረበው ቁጥር በጣም አይተነዋል። አንድም ቁጥር ቢሆንም እንኳን ቁጥሩ ካልተሟላ ህጋዊ ነው ማለት አይቻልም ስህተቱ ለህዝብ የተገለጸው ሀሰት ነው እንጂ ውስጥም የነበሩ ሰዎች እንደገለጹት ውሸት መሆኑ የታወቀ ነገር ነው። በዚህ ረገድ ቁጥሩ የተዛባ ነው ለህዝብ የቀረበው መጀመሪያ የቀረበው በኋላ የቀረበው በዚህ ረገድ ቁጥሩ ትክክል ስላልሆነ ህጋዊ አይደለም። ይሄ ዓለም በሙሉ የተመለከተው ነው። ስለዚህ ከዛ እንጀምራለን። ህጋዊ ያለመሆኑ ከዛ ቀጥሎ የተጠየቀው ጥያቄ የአገር መከላከያ የሚገባበት ሁኔታና የማይገባበት ሁኔታ አለ። የአገር መከላከያ የተቋቋመው ከውጭ ጠላት ጋር ለሚደረጉ ጥበቃዎችና ውጊያዎች ነው እንጂ በህዝብ ላይ ለሚፈጸሙ የቁጥጥርና የጸጥታ ጥበቃ ሁኔታዎች የሀገር መከላከያ ሚኒስትር አይገባም። ምናልባት ከአቅም በላይ የሆነ ክልሎችም ሆነ ወይም ደግሞ በከተማዎች ውስጥ ያሉ ከአቅም በላይ የሆነ ሁኔታ ሲያጋጥም ፖሊስ ይገባል። ከፖሊስ አቅም በላይ የሆነ እንደሆነ የዛ ጊዜ የመከላከያ እርዳታ የሚጠየቅበት ጊዜ አለ። ያ በሚጠየቅበትም ጊዜ ደግሞ መሆን ያለበት የመከላከያ ኃይሉ ውስጥ ያሉት ለዚህ ጉዳይ የሚሰማሩ ሰዎች ጠያቂው እንደጠየቀው የሲቪክ ትምህርት ከሰላማዊ ሕዝብ ጋር ያለው ግንኙነት መብት ካላቸው ያለባቸው የኢትዮጵያ ዜጎች ጋር የሚደረገው ግንኙነት በምን አይነት መልክ እንደሆነ መማር አለባቸው። ጠላትን አይደለም የሚወጉት የኢትዮጵያ ህዝባቸው ጋር ያለውን ጸጥታና ወይም ደግሞ ተፈጥሮ አደጋ በደረሰበት ሁኔታ ሁኔታውን ለማረጋጋት ነው የሚሰማሩት። ስለዚህ ስነ ስርዓት አለው። አንደኛ መከላከያ ኃይል ማሰማራቱ ህጋዊ አልነበረም። ሁለተኛ መከላከያ ኃይሉ ቢሰማራም እንኳን በቂ ትምህርት ኖሮ ያስፈልግ ነበር። አቶ ገብረ መድህን መዝገበ ከአክሱም አስፈላጊነቱ ላይ እንወያያለን። ከዚህ ጋር አያይዤ ግን ከወዲሁ ይሄ የተሰማራ የመከላከያ ኃይል የአስቸኳይ ጊዜ አዋጁን የሚያስከብረው ኮማንድ ፖስት የተባለው በትንሹ የምናውቀው እንኳን በሞያሌ ከአስር በላይ ሰዎችን ህይወት አጥፍቷል። ወደ ሀምሳ ሺህ ነው ይጠጋሉ የሚባለው ከቤት ንብረታቸው ተፈናቅለው አገር ጥለው ሸሽተዋል። በጣም በርካታ ሰዎች ታስረዋል። በተለይ ኦሮሚያ አካባቢ የፖሊስ ኮሚሽነር ቃል አቀባይን ጨምሮ ከንቲባዎች በየከተማው ያሉ ታስረው ኮማንድ ፖስቱ ነው የሚያስተዳድረው ለማለት ይቻላል። አሁን አካባቢውን ላልታጠቀ ህዝብ ይህ ሁሉ ሰራዊት አስፈላጊ ነው ወይ? አቶ ገብረ መድን፣ አስፈላጊነቱ ምንድን ነው? አዋጁ አያስፈልግም ነበር ልንል ከሆነ ኢትዮጵያ ውስጥ የነበረው ሁኔታ ነው ማየት ያለብን ብዬ ነው። እኔ እስከ ገባኝ ድረስ፣ እስከ ታዘብኩት ድረስ የሀገሪቱ ሁኔታ በጣም ችግር ውስጥ ነው የነበር ነው። ያልተረጋጋ ሀገር ውስጥ ነበር የነበር ነው። ከባድ ፖለቲካል ኢኒስታብሊቲ ውስጥ ነበር። ይሄ ፖለቲካል ኢኒስታብሊቲ እንደገና ከባድ ኢኮኖሚያዊና ማህበራዊ ተጽዕኖዎች ነበሩ። ኢኮኖሚያዊ ተጽዕኖዎችን ስናይ በሁለት መንገድ ማየት እንችላለን። አንደኛው ሙሉ በሙሉ የህዝብ እንቅስቃሴ የገታ የንግድ እንቅስቃሴ ማድረግ ያልተቻለበት ሁኔታ ነው የተፈጠረው። ሌላ የህዝብ ሀብትም ሲወድምበት የነበረው ሁኔታ ነው የነበረው። የፍትህ ተቋማት፣ የልማት ተቋማት ሲወድምበት የነበረው ሁኔታ ነው። ስለዚህ ኢኮኖሚያዊ ጉዳቱ እንኳን ካየነው በጣም ሰፊ ነበረ። ማህበራዊም ካየን ህዝብ ራሱ በራሱ የማይገናኝበት በጣም ከባድ ወደሆነ ቀውስ ኢቨን የሳይኮሎጂካል ኢምፓክት በሚያደርስ መልኩ የመሸበር ችግር ውስጥ የመግባት ሁኔታ ነው የነበረው እና ህዝቡ በጣም ባልተረጋጋ ሁኔታ ነው የነበረው። ይህንን ለማረጋጋት ሲባል አንደኛው ነው። ሁለተኛ እንደገና ይህ ችግር ሌላ ኮንሲኩዌንስ ሊደነው ይችል ነበረ። ሀገር ውስጥ ያለውን ችግር መፍታት ካልቻል ሀገሪቱን፣ ላላዊነቱ ሌላ ነገር አሳልፎ የሚሰጥበት ሁኔታ ነው ሊኖር የሚችለው ምክንያቱም የሀገሪቱን ደህንነት መጠበቅ ካልቻል ሀገር ውስጥ ያለውን ኢንስተብሊቲ ማርገብ ካልተቻለ አደጋው ሌላ ነው የሚሆነው። የውጭ ሀይሎች የሚገቡበት ሁኔታ ነው ያለው ሀገሪቱ ወደ ከፋ ክራይሲስ የምትገባበትን ሁኔታ ነው ሊፈጥር የሚችለው። ሌላው አጠያየቁ ራሱ ጥያቄ መጠየቅ አለበት ህዝብ፣ መንግስትም የህዝብ ጥያቄ መመለስ አለበት። በዚህ ላይ እንስማማለን። አጠያየቁ ግን ሰላማዊ በሆነ መንገድ መጠየቅ የሚቻልበት መንገድ መፈለግ አይሻልም ነበር ወይ? የራሳችን ሀብቶች አይደለም ወይ? የህዝብ ዲሞክራሲያዊ መብቶችን ሰብአዊ መብቶችን እየጣስክ ነው ወይ? ዲሞክራሲያዊ መብት የሚጠይቀው ኢኮኖሚያዊ መብት የሚጠይቀው ፖለቲካል መብት የፖለቲካ መብቶችን የሚጠይቃቸው እዚህ ላይም ችግሮች ስለነበሩ ችግሮችን ዘር ጥቃት ዘር መሰረት ያደረገ ጥቃቶች የነበሩት ስናያቸው እና ይሄ መስተካከል የሚችለው አስቸኳይ ጊዜ አዋጁ መታወጅ ነበረበት። እነዚህም ለማስተካከል እና በዚህ ላይ መሆን ያለበት ነገር ነው የሆነው። ይህን ከዛ በኋላ የተፈጠረው የሞያሌው እና በአፈቃቀሙ ላይ የሚታዩ ክስተቶች ካሉ ግን እኔ አሁንም ስትሪክትሊ ህገ መንግስቱ በትክክል ተግባራዊ መደረግ አለበት። ይህንን የማያስፈጽም አካል ካለም በአግባቡ ተጠያቂ መደረግ አለበት። የሚጠየቅበት አግባብም ከማንድ ፖስቱ የራሱ መምሪያ አለው። መምሪያውም ህገ መንግስቱም የሚቃረን የትኛውም አይነት አፈጻጸም ግን ዜጎች የሚንገላቱበት ዜጎች መብታቸው የሚያጡበት ሁኔታ መኖር የለበትም። መጠየቅ ያለበት አካል መጠየቅ አለበት። ገብረመድን እንግዲህ ምንም አይነት ጥቃት ሊደርስበት አይገባም። ነጥቡን ያስቀመጡ ይመስለኛል። ያስፈለገበትንም ከዛ በኋላ ደግሞ የተከሰተውንም ደግሞ ህግ እንዳለ መታየት እንዳለበት ገልጸዋል። አሁን በሌላ በኩል ደግሞ እንዲሁም መከላከያው ከገባ በኋላ አልተፈታም፣ ሰዎች እየታሰሩ ነው፣ ከቤት ንብረታቸው እየተፈናቀሉ ነው፣ ይሄም የመብት ጥሰት ነው የሚሉ አሉ። በመከላከያ ሲደረግና ህዝብ አደረገ በተባለው መካከል ልዩነት የለውም አንድ ነው የሚሉ አሉ። ምናልባት ለሻለቃ መስመሩን ልስጥና ወደ ሌሎች ጉዳዮች እናልፋለን። እሺ፣ በዚህ ሁኔታ ላይ በማናቸውም ሀገር ህግና ስርዓት ባለበት ሀገር የሚታየው ጊዜያዊ አዋጅ የሚታወጀው እና ህዝብ ህገ መንግስታዊ መብቱና የዜግነት መብቱን የሚገፈፍበት ሁኔታዎች በጣም በጣም የተወሰኑ ናቸው። እነዚህም በሚፈጠሩበት ጊዜ ወይ በተፈጥሮ አደጋ ወይም ደግሞ ከባድ የሆነ ሀገሪቱን የሚያተራምስ የፀጥታ ችግር የጦርነቱ አዋጅ ሲታወጅ፣ በዛ ጊዜ ዚያዊ አዋጅ ሲታወጅ እና ህዝቡን አንዳንድ መብት ነፍጎ መጀመሪያ ፀጥታ ይከበር ሀገራችን እንከላከል ተብሎ ጊዜ አዋጅ ይታወጃል። ይሄ በአሁኑ ጊዜ ኢትዮጵያ ውስጥ የሚታየው ይህን ሁኔታ የሚያስፈጥር ሁኔታ አልነበረም። ከፖሊስ ሀይል አልፎ መከላከያ የውጭ ጦርነት በሚወጣበት ጊዜ ሊሰባሰብ የሚገባው ሀይላችን የተሰባሰበውና የዘመተው በሀገራችን ህዝብ ላይ ነው። ይህንን የሚያስገድድ ሁኔታ አልነበረም። ኢትዮጵያ ውስጥ የኢትዮጵያ ህዝብ የጠየቀው መብትን የጠየቀው የጮኸው የተቆጣው ለመብት ጥያቄ ነው። መብትን ተገፈፍኩ ነው ያለው፣ አላግባብ ታሰርኩ ተገደርኩ ነው ያለው እና ይህንን በቁጣ ስለጠየቀ ብቻ ነው ይሄ ዘመቻ የተዘመተበት እንጂ አንድም ሰው መሳሪያ አውጥቶ የተዋጋቸው የለም። ከተማ ውስጥም በየክልሎች ሁሉ የሚታየው የቁጣ ምልክት ነው የሚታየው። ይህንን ምንድነው መንግስት የህዝቡን ብሶት አዳምጦ መልስ በመመለስና አስፈላጊውን እርምት በመፈጸም ፋንታ ያንን የመለሰው በጥይት፣ በጠመንጃ በማሰር ህፃን፣ ሴት፣ እርጉዝ፣ ሽማግሌ ሳይባል ጠላት እንደገባ ህዝባችንን እንደዚህ ያለ ችግር ውስጥ ያደረሰው ይሄ ጊዜያዊ አዋጅ አይደለም፣ በኢትዮጵያ ህዝብ ላይ ዘመቻ ነው። ትክክል አይደለም። ይህም ደግሞ ሰብአዊ መብት ጥበቃ ኃይሎች ማስታወሻ ይዘው ጊዜው በሚወጣበት ጊዜ በህግ ፊት ሊያቀርባቸው ይገባል ብዬ አስባለሁ። ምን ኢምንት ነው በመንግስት ባለስልጣን ላይ የደረሰው ጉዳት? ሁሉም የተገደሉት ሁሉ ዜጎች ናቸው፣ ሰላማዊ ሰልፍ ሲያደረጉ፣ ቁጣቸውን ሲያስተጋቡ፣ ሲያያዙ ናቸው። ስለዚህ በሀገር ላይ የደረሰውን ጉዳት ለመከላከል ነው የሚለው ጉዳት ህዝብ መብትን ለመግለጽ መሰረፍና መውጣት ጉዳት ከሆነ፣ አዎ፣ ይሄ የዚህ መንግስት ትርጉም ነው። ነገር ግን ህዝቡ አርምት ሆኖ መሳሪያ ይዞ ይህን መንግስት አልተቋቋመም። ዘመቻ አላደረገም። መንገድ ላይ ወጥቶ በብሶት ጥያቄ ለመጠየቅ ቀረበ። በዚህ ምክንያት ነው የታሰረው። እስራቱ መልክ የለውም። ያን አይነት የመሰለ ድርጊት ብዙ ቦታ ተፈጽሟል። የመከላከያ ኃይሎች እንኳን ሄደው በየቦታው ፍተሻ ቢያደርጉ እንኳን ማድረግ ያለባቸው ስህተት እንዳይፈጸም የሲቪክ ሰዎችን፣ ህብረተሰቡን፣ እዛ አካባቢ ያለውን እከሌ የት ነው የሚኖረው እከሌ ማን ነው ብሎ እንኳን አጠያይቆ ለመቅረብ እንኳን አልፈለጉም። ገብቶ ብቻ ዝም ብሎ የፈለጉትና የጠረጠሩትን ተኩሰው ገደሉ። ስርአት አልባነት ነው። ከዚህ የበለጠ ስርአት አልባነት አለ? ስለዚህ ይሄ የመንግስት ሽብርተኛነት ነው። መንግስት በህዝቡ ላይ የፈጸመው ሽብርተኛነት ነው እንጂ በሌላ ምንም ሊተረጎም አይችልም። እሺ፣ አመሰግናለሁ። እንግዲህ ከሱ ወዲህ የተከሰተ ትልቅ ጉዳይ ደግሞ አለ በሀገሪቱ አዲስ ጠቅላይ ሚኒስትር ተሾሟል። በነገሮት ላይ ለአዲሱ ጠቅላይ ሚኒስትር ከሚቀርቡት አስተያየቶችና ምክሮች አንዱ ዋናውና ትልቁ በብዛት ከሀገር ውስጥም ከሀገር ውጭም ይህን የአስቸኳይ ጊዜ አዋጅ እንዲያስነሱ ነው። አቶ ገብረ መድን አሁንስ አዲስ አስተዳደር አለ። ቢነሳ ምን ይመስሎታል? ወይስ መቆየት አለበት አስቸኳይ ጊዜ አዋጁ? ለጥያቄው መልስ ዝግጅት ክፍል ሁለት አድማጮች፣ በነገው ፕሮግራማችን ይቀርባል። ለዚህ ጥያቄ በሚሰጥ መልስ ሲጀምርና ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ፖለቲካ ችግሮች ለመፍታት የሚኖራቸውን እድሎችና ፈተናዎችም ለአድማጮች ጥያቄዎች ሐሳቦችን ያቀርባሉ። አድማጮች፣ አሁን በቀጥታ አፍሪካ ንክርሶች አዘጋጅና አቅራቢ አዳነች ፍስሐዬ አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዶክተር አብይ አህመድ ጠቅላይ ሚኒስትርነት ተቃውሞን ያቆማል የሚል ተስፋ መኖሩ ተገለጸ። በብሪታንያ የተዘረፉ የኢትዮጵያ ቅርሶች በብድር መልክ በሀገራቸው ሊታዩ እንደሚችሉ ተዘገበ። አፍሪቃ ከብዙ ሚሊዮን ዓመታት በኋላ እንደምትሰነጠቅ ታወቀ የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ዝግጅታችን የምንመለከተው። ወጣቱ ዶክተር አብይ አህመድ ባለፈው ሰኞ በጠቅላይ ሚኒስትርነት ቃለ መሐላ መፈጸማቸውን የዋሽንግተን ፖስት ጋዜጣ ድረገጽ ሲዘግብ በህዝብ ብዛት ከአፍሪካ ሁለተኛዋ የሆነችውን ሀገር ያናጋው ጸረ መንግሥት ተቃውሞ እንዲቆም ለማድረግ ይችሉ ይሆናል የሚል ተስፋ እንዳለ ል ዶክተር አብይ አህመድ ቃለ መሐላ ሲፈጽሙ ለአገሪቱ ምክር ቤት ባደረጉት ንግግር ይህ ታሪካዊ ቀን ነው ብለዋል። ካለፈው ስህተታችን በመማር ባለፈው ጊዜ የተሰሩትን ስህተቶች የምናርምበት ጊዜ ነው ሲሉ ማዕከላቸውን የዋሽንግተን ፖስት ጋዜጣ ድረገጽ ጠቅሷል። ኃይል በተቀላቀለበት የተቃውሞ እንቅስቃሴ ለሞቱት ሲቪሎች ይቅርታ መጠየቃቸውን፣ ቅሬታዎችን በኃይል ሳይሆን በውይይት ለመፍታት እንደሚሞክሩ መናገራቸውን፣ ለተቃዋሚ ድርጅቶች የፖለቲካ ምህዳር ለማስፋት እንደሚጥሩ፣ ሙስናን በመታገል በህግ መገዛትን በማክበር ላይ ትኩረት ለማድረግ እንደሚሞክሩ መግለጻቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ ጠቅሷል። አዲሱ የኢትዮጵያ መሪ ከኤርትራ ጋር ሰላም ለማውረድ መነጋገር እንደሚፈልጉ፣ በውጭ ሀገራት የሚኖሩት ኢትዮጵያውያን በሀገራቸው ጉዳይ ላይ የሚኖራቸውን ተሳትፎ እንዲያዳብሩ ጥሪ ማቅረባቸውንም ዘገባው ገልጿል። ኢህአዴግ ከ27 ዓመታት በፊት ስልጣን ከያዘበት ጊዜ አንስቶ ኦሮሞ ጠቅላይ ሚኒስትር ሲሆን ለመጀመሪያ ጊዜ ነው። ከሁለት ዓመታት ወዲህ በኦሮሚያ ሲካሄድ የቆየውን ተቃውሞ በማርገብ ተግባር እንዲረዱ ይጠበቃል የሚል እምነት እንዳለም ዘገባው አክሏል። የደርግ አገዛዝ ከ27 ዓመታት በፊት ከሥልጣን ከተወገደ ወዲህ ዶክተር አብይ አህመድ ሦስተኛው ጠቅላይ ሚኒስትር ሆኗል ሲል ዋሽንግተን ፖስት ጋዜጣ ድረገጽ ላይ ያወጣው ዘገባ አስገንዝቧል። ዘ ጋርዲያን ጋዜጣ ድረገጽ ደግሞ አሁን ብሪታንያ ያሉ ከኢትዮጵያ የተዘረፉ ብሔራዊ ቅርሶች በብድር መልክ ሊመለሱ እንደሚችሉ ጠቁሟል። ቅርሶቹ ከ150 ዓመታት በፊት ከኢትዮጵያ የተዘረፉ በወርቅ የተሠራ ዘውድ፣ የቤተ መንግሥታዊ የሙሽራ ልብስ የሚገኙባቸው ሲሆኑ የቪክቶሪያና አልበርት ቤተ መዘክር በረጅም ጊዜ ብድር መልክ ሊመልሳቸው እንደሚችል ድረገጹ አመላክቷል። ኢትዮጵያ ብሔራዊ ቅርሶቿ እንዲመለሱላት ኦፊሴላዊ ጥያቄ ያቀረበችው እንደ አውሮፓ አቆጣጠር በ2007 ዓ ም ወይም ከ11 ዓመታት በፊት ነው። ብሔራዊ ቅርሶቹ እንደ አውሮፓ አቆጣጠር በ868 ዓ ም ከአጼ ቴዎድሮስ መቅደላ የተዘረፉ በብዙ መቶዎች የሚቆጠሩ የማይተኩ ውብ የእጅ ጽሑፎችና ቅርሳ ቅርስ ሲሆኑ በተለያዩ የብሪታንያ ተቋማት ይገኛሉ ይላል ድረገጹ። ኢትዮጵያ ቅርሶቿ እንዲመለሱላት ላቀረበችው ጥያቄ ብሪታንያ አልመልስም ብላለች። ሆኖም የቤተ መሰክሩ ስራ አስኪያጅ ትሪስታም ሃንት እንደ አስታራቂ ያሳ አድርጎ ያቀረቡት ኢትዮጵያ ቅርሶቹ በትርኢት መልክ እንዲቀርቡ ከፈለገች በረዥም ጊዜ ብድር መልክ ሊሄዱ ይችላሉ የሚል ሀሳብ ማቅረባቸውን ዘጋርዲያን ጋዜጣ ድረገጽ አውስቷል። የኢትዮጵያ መንግስትና ለቅርሶቹ መመለስ ዘመቻ ሲያካሂዱ የቆዩት ወገኖች የብድሩን ሐሳብ በበጎ እንደተቀበሉት፣ ይሁንና ድርድሩ ውስብስብ እንደሆነና በጅምላ ፖሊሲ ሳይሆን እያንዳንዱ ቅርስ ከታሪክ አንጻር እየታየ መያዝ አለበት ሲሉ ሀንድ መናገራቸውን ድረገጹ ጠቅሷል። ከኢትዮጵያ የተዘረፉት ብሔራዊ ቅርሳ ቅርስ ትላንት ሐሙስ የመቅደላ ትርኢት በሚል ስያሜ ለእይታ ቀርበዋል። በትርኢቱ የሚታዩት 20 ቅርሳ ቅርስ የብሪታንያ ወታደሮች በአጼ ቴዎድሮስ የተያዙትን ዜጎቻቸውን ለማስለቀቅ በከፈቱት ጥቃት ከአጼ ቴዎድሮስ ሕልፈት በኋላ የዘረፏቸው ናቸው። እንግሊዞቹ ከመቅደላ የዘረፉትን ሀብትና ቅርሳ ቅርስ በ15 ግመሎችና 200 አህዮች ጭነው እንደዘረፉት ድረገጹ ገልጿል። ከመቅደላ ከተዘረፉት መካከል ሰማንያ የሚሆኑት በብሪታንያው ቤተመዘክር ይገኛሉ። ብዙ ታቦቶችም ስላሉባቸው ለሃይማኖታዊ ክብር ሲባል ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጋር በተደረገው ስምምነት መሰረት ለትርኢት ቀርበው አያውቁም። የብሪታንያ ቤተ መዘክር ኃላፊ ሳይቀሩ ሊያዩዋቸው እንደማይችሉ ዘጋርዲያን ጋዜጣ ድረገጽ ጠቁሟል። ላይፍ ሳይንስ የተባለው ስለ ቴክኖሎጂ ዓለምና ስለ አጠቃላይ ግኝቶች ጽሑፍ የሚያቀርብ ድረገጽ አንድ የምስራቅ አፍሪካ ክፍል በአስር ሚሊዮኖች ዓመታት በሚቆጠር ጊዜ ውስጥ ተሰንጥቆ ከዋናው አጉር ይከፈላል ተብሎ እንደሚጠበቅ ጠቁሟል። ድረገጹ እንደ ምሳሌ የጠቀሰውም ኬንያ ውስጥ ከባድ ዝናብ ከወረደና የመሬት መንቀጥቀጥ ከተከሰተ በኋላ በአገሪቱ ስምጥ መሬት ላይ ግዙፍ የሆነ ክፍተት መታየቱን ነው። ሲኤንኤን የዜና ስርጭት በበኩሉ የምስራቅ አፍሪካ ስምጥ መሬት በሰሜን በኩል ከአደን ልሳነ ምድር በደቡብ ደግሞ እስከ ዝምባብዌ የሚዘረጋ የ ሶስት ሺህ ኪሎ ሜትር ርዝመት ያለው ሲሆን የአፍሪካ ምድር በሁለት ያልተመጣጠኑ ክፍሎች ሶማሊያና ኑቢያ ይከፍላል ይላል ሲኤንኤን ድረገጽ ላይ ወጣው ጽሑፍ። በደቡብ ምዕራብ ኬንያ በድንገት ትልቅ ክፍተት በተከሰተበት ወቅት በኢትዮጵያ በኬንያ እና በታንዛኒያ በኩል በሚሄድ በምስራቁ የሰምጥ መሬት ክፍል እንቅስቃሴ መኖሩ ግልጽ መሆኑን ጽሑፉ ጠቁሟል። ግግር መሬቱ ከጠንካራ ኃይል ጋር ሲጋጭ ይለጠጥና እየሳሳ ይሄዳል። ውሎ አድሮውም ስምጥ መሬት ይሆናል። ይህ ሂደት በስምጥ መሬት የመሬት መንቀጥቀጥና የእሳተ ጎመራ እንቅስቃሴዎች ያስከትላል። ስምጥ መሬቶች ሲበራከቱ የአህጉሪቱ መሰነጣጠቅ ምልክቶች ናቸው፣ ብሎም ወደ አዲስ ውቅያኖስ መከፈት እንደሚያመራ ሲኤንኤን ድረገጽ ላይ የወጣው ጽሁፍ ያወሳል። በዓለም እንዲህ አይነቱ ክስተት የተፈጸመበት አካባቢ የደቡብ አትላንቲክ ውቅያኖስ መሆኑን ይህ ውቅያኖስ የተከሰተውም ከ138 ሚሊዮን ዓመታት ገደማ በፊት ደቡብ አሜሪካና አፍሪካ ተሰንጥቀው በተለያዩበት ወቅት መሆኑን የሲኤንኤን ድረገጽ ላይ ወጣው ጽሑፍ ጠቅሷል። ለምሳሌ ይላል ይህ ጽሑፍ፣ የአፋርን ክልል ብንወስድ መላ ስምጥ መሬቱ በእሳተ ገሞራ አለቶች የተሸፈነ በመሆኑ የመሬቱ ግግር ወደ መሰነጣጠቅ የሚያመራው ያህል ሳስቷል። ይህ ሲሆን ታዲያ አዲስ ውቅያኖስ መፈጠር ይጀምርና በአስር ሚሊዮኖች ዓመታት ጊዜ ውስጥ የውቅያኖስ ውሃ ጎርፍ ይጥለቀለቅና አፍሪካ ታንሳለች። ከዛም የአፍሪካ ቀንድን ያካተተ የኢትዮጵያና የሶማሊያ ክፍሎች ተሰንጥቀው በህንድ ውቅያኖስ ላይ ትልቅ ደሴት ይሆናሉ ሲል ሲኤንኤን ላይ የወጣው ጽሑፍ ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት የቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ፕሮግራም እዚ ላይ በቃ ያስተናገድናችሁ፣ አሉላ ከበደና አዳነች ፍሳሀየንን ከአቀናባሪያችን ንጉሱ ታምሬና ከተተኪው የስርጭት መሀንዲስ እንዲሁም ከዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ቅዳሜ ከምሽቱ ሶስት ሰዓት ላይ እንመለስ እንመለሳለን። አድማጮች ከልዩ ልዩ ፕሮግራሞቻችን ጋር ጠብቁን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። ሰላም